Start the conversation with your new audience today. Email sales at sbs.com.au. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬሊያ አኗነር ሁነቶችና ታሪኮች በኤስቢኤስ አማርኛ። ረመዳንና ኢድ ምንድናቸው? አውስትሬሊያ ውስጥ የሚከበሩትስ እንደምን ነው? ሙስሊሞች አውስትራሊያ ውስጥና በመላው ዓለም ረመዳንን በማክበር ራሳቸውን ሰጥተው ለአንድ ወር ጾም በሚጾምበት ወቅት የቅዱስ ወሩን ሃይማኖታዊ ትሩፋቶች እንቃኛለን። አውስትሬልያ አያሌ የሙስሊም ሰዎች የሚኖሩባት መድብለ ባህል አገር ናት። ከተማ ወይም አንድ ትልቅ የመንደር ከተማ ውስጥ የሚኖሩ ከሆነ ምናልባትም ከአንድ ሙስሊም ጋር አብረው ሰርተው ወይም ወዳጅ ሆነው ይሆናል። የአንዱ የሌላውን ሃይማኖትና ባህል መረዳትና አድናቆትን መችር የመድብለ ባህል ህብረተሰብ ዝንቅነት መሠረት ነው። ሙስሊሞች አውስትራሊያን ጨምሮ በመላው ዓለም የቅዱስ ረመዳን ወርን ያከብራሉ። የዚህ የወር ዕድሜ ያለው ቅዱስ ወር ግብረ ምልኮና ጾም በእስልምና እምነትና ባህላቸው ውስጥ ሁነኛ ስፍራ አለው። እናም ረመዳን ምንድን ነው? ረመዳን ጤናማ ጎልማሳ ሙስሊሞች ከጎህ ቅደት እስከ ጀንበር ጥልቀት መጾም የሚጠበቅባቸው የእስላማዊ ጨረቃ ዘመን መቁጠሪያ ዘጠነኛ ወር ነው። ፕሮፌሰር ዙላይሃን ከስኪን በሜልበርን ቻርልስ ስቲዋርት ዩኒቨርሲቲ የእስላማዊ ጥናቶችና ስልጣኔ ማዕከል ተባባሪ ኃላፊ ናቸው። በረመዳን ውስጥ ሙስሊሞች ትልቅ ትምህርት የሚቀስሙበት ራሳቸውን የሚያጎለብቱበትና በዲሲፕሊን የሚመሩበት ሂደት እንደሁ ይገልጣሉ። የሂጅራ ዘመን መቁጠሪያ በሚል የሚጠራው እስላማዊ የዘመን መቁጠሪያ ያቆጣጠሩ መሠረት የጨረቃ ዑደት ነው። በመሆኑም የእስላማዊ ኩነቶች ቀናት ይለያያሉ። እናም የዘመን መቁጠሪያው ከፀሐይ ዓመት ከ10 እስከ 12 ባሉ ቀናት ያጠረ ነው። ይህም ማለት በየዓመቱ የረመዳን መጀመሪያ ይለያያል። ጾም ሙስሊሞችን ግድ የሚላቸው ስለምን ነው? ጾም አምስት የእስልምና ምሰሶዎች ከሆኑት እምነትን መግለጥ፣ በአላህ ማምን፣ ሶላት፣ ዘካ፣ ጾምና ሐጅ ማድረግ አንዱ ነው። በተለይም በጾም ወቅት ሙስሊሞች ሲጋራ ከማጤስ ወሲባዊ ግንኙነቶችን ከመፈጸም ቁጣን ከማሳየት ወይም ንትርቆችን ከማካሄድና ኢሞራል የሆኑ ድርጊቶችን ከመፈጸም መቆጠብን ግድ ይሰኛሉ። ሙስሊሞች እንደ ጸሎት ማድረግን፣ ንባብን፣ ቁርአንን መረዳትና የረዴት ስራን ጨምረው እንዲያከናውኑም ይበረታታሉ። ጾማቸውን ከከወኑ በኋላ በርካታ ሙስሊሞች ተራዊህ ጸሎትን ለማድረግ መስጊድ ይገኛሉ። በአውስትሬልያ ብሔራዊ ዩኒቨርሲቲ የአረብና እስልምና ጥናቶች ማዕከል ዳይሬክተር ፕሮፌሰር ካቲም ላቺር ረመዳን ከምግብና መጠጥ መቆጠብ በላይ መሆኑን ሲናገሩ፣ ከሁሉም በላይ የመንፈሳዊነት ወር ነው። በአንድ እምነት ከአንድ እግዚአብሔር ጋር ዳግም መቆራኛ ወር ነው ይላሉ። በተጨማሪም ጾም የጸሎትና ሃይማኖታዊ ግዴታን ከመውጣት በላይ የጤና ትሩፋቶች እንዳሉት ሲያስረዱ አካላዊ በሆነ መልኩ በጣም ጤናማ ነው። ስለምን የሰውነትን ሜታቦሊዝም ያብጃል፣ ማናቸውንም አይነት መርዛማነት ያጸዳልናል። በጣሙ በጣሙን ጤናማ ሂደት መሆኑ የተረጋገጠለት ነው። እናም ያልተቋረጠ ጾም ምን ያህል ለሰውነት ጠቃሚ እንደሆነ እናውቃለን ብለዋል። ኢድ ምንድን ነው? ሙስሊሞች የሙሉ ወሩን ጾም ሲፈቱ ኢድ ይሆናል። ኢድ የሚለው ቃል በአረብኛ በዓል ወይም ድግስ ማለት ሲሆን በእስልምና ዘመን መቁጠሪያ ሁለት ኢዶች አሉ፦ ኢድ አልፈጥርና ኢድ አልአድሃ። ኢድ አልፈጥር እንደ አነስተኛ ኢድ ሲታይ የረመዳንን ወይም ጾምን ማብቃት አስመልክቶ ለሶስት ቀናት የሚከበር ክብር በዓል ነው። በሜልበርን የቻርልስ ስቲዋርት ዩኒቨርሲቲ የእስልምና ጥናቶችና ስልጣኔ ማዕከሉ ዶክተር ዙለይሃን ከስኪን ኢድ አልፈጥር በወርሃ ረመዳን የተገኘን ስኬት የማክበሪያ አጋጣሚ ነው ይላሉ። ኢድን ሲያፈጥሩም ሙስሊሞች ዛካ አልፈጥር በመባል የሚታወቀውን ችሮታ እንዲቸሩ ግድ ይሰኛሉ ድሆችም ማክበር እንዲችሉ። ፕሮፌሰር ላቺር ኢድ አልፈጥር የአብሮነትና ይቅር ባይነት ክብረ በዓል ነው። የማኅበረሰቡን መንፈስ እንደሚያድሱሉ፣ ሙስሊሞች ቅርታን እንዲጠይቁም ያበረታታል ባይ ናቸው። በተጨማሪም ልጆች የመደሰቻ ጊዜ እንዲኖራቸው አዳዲስ ጓደኞችን እንዲያፈሩና ከባህሉ ጋር እንዲላመዱም ትልቅ አጋጣሚን ይፈጥራል። በተለይም ለልጆች አዳዲስ ልብሶችን መግዛት፣ ቤትን ማጽዳት፣ ልዩ ጣፋጮችንና ምግቦችን ማዘጋጀት የኢድ አንዱ ትልቅ አካል ነው። እንዲሁም የመስዋዕት ኢድ ወይም ታላቁ ኢድ በመባል የሚታወቀው ኢድ አልአድሃ ከዓመታዊው ሐጅ የሚከተልና አብርሃም የእግዚአብሔርን ትእዛዝ ለመፈጸም ልጁን እስማኤልን ለመሥዋዕትነት በፈቃዱ ያቀረበበት ነው። ሙስሊም አውስትራሊያውያን ኢድን የሚያከብሩት እንደምን ነው? የኢድ አከባበር ማልዳ ላይ በልዩ ጸሎት ይጀመራል። በበርካታ የእስልምና ሃይማኖት ተከታይ ሀገራት ኢድ አልፈጥርና ኢድ አልአድሃ ሕዝባዊ በዓላት ናቸው። የጋራ ጸሎቶች በአካባቢ ቤተ መስጊዶችና የማህበረሰብ ማዕከላት ይካሄዳሉ። ሰዎችም አንዳቸው አንዳቸውን የተባረከ ኢድ በሚል ኢድ ሙባረክ ይባባላሉ። ቤተሰቦችና ወዳጆች አንዳቸው አንዳቸውን ይጎበኛሉ። እንዲሁም በኢድ ወቅት የማህበረሰብ መሰባሰቦች የተለመዱ ናቸው። በአብዛኛው አንዱ ሌላውን የሚጠይቅበት የቤተሰብ ስብስብ ክብረ በዓል ነው። እንዲሁም በሦስቱ ቀናት የኢድ አልፈጥር ክብረ በዓል ግብዣዎች በምግብ ልዩ ኬኮችና ገብታዎች ይደስታሉ ሲሉ ፕሮፌሰር ላቺር ይናገራሉ። ይሁንና ሙስሊም አውስትራሊያውያን ከተለያዩ አገራት ልዩ ባህላዊ ልማዶቻቸውን ይዘው የመጡ በመሆኑ አካባበሮቻቸው ይለያያሉ። አሊ አዋን አውስትሬሊያዊ ፓኪስታናዊ ሲሆኑ በተለይም በየዓመቱ ኢድ አልፈጥር በመጣ ቁጥር በእጅጉ ሥራ ይበዛባቸዋል። አውስትሬሊያ ውስጥ ትላልቅ ከሆኑ መድበለ ባህል ኢድ ፌስቲቫሎች የአንዱ አዘጋጅ ናቸው። የተለያዩ አመጣጥ ባላቸው ሙስሊሞች መካከል ግዙፍ የሆኑ ባህላዊ ልዩነቶች እንዳሉ ይናገራሉ። እንደ አውስትሬሊያ መድብለ ባህል ኢድ ፌስቲቫል ሊቀመንበርነታቸውም ሁሉንም ወደ አንድ ማሰባሰብ የእሳቸው ስራ ነው። የተወሰኑ ሰዎች በኢድ ዕለት የተለየ ምግብን ያበስላሉ፣ ለየት ያሉ ልብሶችንም ይለብሳሉ። የተወሰኑ እንቅስቃሴዎች፣ የመድረክ ክንውኖች፣ የተወሰኑ የማፈላለጊያ መንገዶችን የመሰሉ ነገሮች ሁሉ ይኖራሉ ሲሉ አቶ አዋነ ያስረዳሉ በኢድ ፌስቲቫል ወቅት የተለያዩ ክንዋኔዎች የተለዩ ባህሎችን አንድ ቦታ ላይ በጋራ ለማምጣት እንጥራለን የአውስትሬልያ ውበት ይህ ነውም ይላሉ በዚህ የሚስማሙት ፕሮፌሰር ላቺር አውስትሬልያ ውስጥ የኢድ አከባበር ከማናቸውም የእስልምና እምነት ተከታይ ሀገራት በጣሙን ዝንቅና ብርቱ መሆናቸውን ይናገራሉ አውስትሬልያ ውስጥ የሙስሊም ማህበረሰብ ቁንጅና ምንድን ነው? አብዛኛዎቹ አከባበሮች የሚካሄዱት ሁሉንም የተለያዩ አመጣጦች ያሏቸውን ማህበረሰባት አንድ ላይ በጋራ ለማሰባሰብ በሚጠረባቸው የማህበረሰብ ማዕከላትና በአካባቢ መስጊዶች ነው ሲሉም ያስረዳሉ ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶትኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።